የዛሬ ዓመት ግድም የኢትዮጵያ ጠቅላይ ሚኒስተር ኃይለማርያም ማርያም ደሳለኝ በተባበሩት መንግስታት ድርጅት ሰባ አንደኛ ጠቅላላ ጉባኤ ላይ ንግግር ባደረጉበት ወቅት አጽንኦት የሰጡት አንድ ጉዳይ ነበር። የማህበራዊ መገናኛ ዘዴን ሶሻል ሚዲያ ኢዝ ኦፈሪንግ ዲጂታል ፕላትፎርም ማህበራዊ መገናኛ ዘዴ በዲጂታል መድረክ የመረጃ ልውውጥን እንደማሻሻሉ ና የብዙንን ተሳትፎ እንደማጎልበቱ የሚያመጣቸው አሉታዊ ተጽዕኖችም በቀላሉ ችላ የሚባሉ አይደሉም። የተሳሳተ መረጃ በማህበራዊ መገናኛ ብዙን እንዴት በአጭሩ እንደሚሰራጭና ና በርካታ ሰዎችን በተለይም የወደፊት ወጣት ተረካቢዎቻችንን እንደሚያሳስቱ አይተናል። ማህበራዊ መገናኛ አውታሮች በእርግጥም አጨዋዎችንና ሌሎች ጽንፈኞችን የህዝቡን እውነተኛ ብሶት አላግባብ እንዲጠቀሙበት አስችሏቸዋል። ያለምንም ታቅቦ የጥላቻና የአክራሪነት መልክቶቻቸውን አሰራጭቷል። ጠቅላይ ሚኒስትሩ ይህን ከተናገሩ በኋላ በሀገሪቱ ሕዝባዊ ተቃውሞዎች ተባብሰው መቀጠላቸውን ተከትሎ መንግሥት እርምጃዎች መውሰድ ጀመረ። ተቃውሞውን ለመግታት ከወሰዳቸው እርምጃዎች መካከልም የማኅበራዊ መገናኛዎችን ለይቶ መዝጋት፣ ባስ ሲልም ኢንተርኔትን ሙሉ ለሙሉ ማቋረጥ ነበር። እንዲህ አይነቱ አሰራር ተቃዋሞች በሚበረቱባቸው ጊዜያት እንደቀጠሉ አሉ። የዛሬ ዓመት የኢትዮጵያን መንግሥት አሳስቦት የነበረው መናሃሪያቸውን ከአገር ውጭ ያደረጉ የፖለቲካ ቡድኖች አራማጆችና የመብት ተሟጋቾች በማኅበራዊ መገናኛ ዘዴዎች የሚያስተላልፏቸው መልእክቶችና የሚያደርጓቸው ቅስቀሳዎች ነበሩ። ይኸው ስጋቱ ከዓመት በኋላ እንዳለ ቢሆንም ከገዢው ፓርቲ አባላትና ደጋፊዎች የሚሰነዘሩ መልእክቶች፣ ትችቶችና መግለጫዎች እረፍት ይነሱት ይዘዋል። በኦሮሚያና ሶማሌ ክልል በቅርቡ የተቀሰቀሰውን ግጭት ተከትሎ በሁለቱ ክልሎች የኮሚዩኒኬሽን ጉዳዮች ኃላፊዎች ዘንድ በማህበራዊ መገናኛ ብዙሀን በነበረው የቃላት ጦርነት ላይ የፌዴራል መንግስት በግልጽ ተቃውሞውን አሰምቷል። ጠባጫሪ ያላቸውን መልእክቶች በሚያስተላልፉት ላይም እርምጃ እንደሚወስድ አስታውቋል። የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ዶክተር ነገሪ ሌንጮ በትናንትና ዕለት በሰጡት መግለጫም ይህንኑ አንጸባርቀዋል። ማህበራዊ ሚዲያን በተመለከተ የሙያ ስነ ምግባሩን በመከተል ለዜጎቻችን መረጃ የሚሰጡ አካላት እንዳሉ እናውቃለን። የሚበረታታ ስራ የሚሰሩ ወይ ደግሞ ግጭቶች እንዲቆሙ ዜጎቻችን ትክክለኛ መረጃ በማግኘት በዲሞክራሲ ግንባታ፣ በልማት፣ በመልካም መስተዳደር ሚናቸውን እንዲወጡ የሚያደርጉ የማህበራዊ ሚዲያ ተዋናዎች አሉ። በተጻራሪው ግን በሀገር ውስጥ የሚደረገው ማንኛውም መልካም ነገር የማስደስታቸው፣ በህዝቦች መካከል ያለው መልካም ግንኙነት ሰላም የማያስደስታቸው አካላት ሌት ተቀን ተክቶ የሚሰሩ ኃላፊነት የጎደላቸው ለአንዱ የወገነ ወይ ደግሞ ለአንዱ የሚወግኑ እየመሰሉ ነገር ግን ስርዓቱ ያልቆመለትን አላማ የሚያራምዱ ግለሰቦች ደግሞ አሉ። ይህንን መንግስት በትኩረት እየተከታተለ ከምንጫቸው፣ አንደኛ ከድርጊታቸው እንዲቆጠቡ እየመከራቸው፣ ካልሆነ ግን ይሄ ግጭት እንዲባባስ ለየትኛውም አመራር ይሁኑ መለከት እየነፉ ለየትኛውም ግለሰብ ይሁን ግጭት እንዲባባስ የሚያደርጉ አካላት ከተጠያቂነት እንደማያድኑ አውቆ ከድርጊታቸው እንዲቆጠቡም ማሳሰብ እንፈልጋለን። ይህ ባልሆንበት ግን መንግስት በየአቅጣጫው ለነዚህ ችግሮች መንስኤ የሆኑትን እያጠና በየደረጃው አስፈላጊውን እርምጃ እየወሰደ ይቀጥላል። መንግስት ይህን መሰሉን ተደጋጋሚ ማስጠንቀቂያ ማዘውተሩን የተመለከቱ የማህበራዊ መገናኛ ዘዴዎችን ለመቆጣጠር እየተንደረደረ እንደሆነ ስጋታቸውን አጋርተዋል። እነዚህን የመገናኛ አውታሮች ለመቆጣጠር አዋጅ ማርቀቁም ሲነገር ተደምጧል። በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የሚዲያ ልማት ዳይሬክተር ጀነራል አቶ ታምራት ደጀኒ ግን መንግስት የማህበራዊ መገናኛ ብዙሀንን ብቻ ነጥሎ ህግ እያዘጋጀ እንዳልሆነ ያስተባብላሉ። በማህበራዊ መገናኛ ዘዴዎች የሚታዩ ችግሮችን ለማስተካከልና እንዴት መመራት እንዳለባቸው የሚጠቁም ክፍል በመስሪያ ቤታቸው እየተዘጋጀ ባለው የሚዲያ እና ኮሚኒኬሽን ፖሊሲ ላይ መካተቱን ያስረዳሉ። ሶሻል ሚዲያ ለበጎ ነገር የሚጠቀሙበት በርካታ ተቋማት ኩባንያ ክፍያዎች ያሉ ቢሆንም ለማሻሻጫ መረጃ ለመስጠት ለመለዋወጥ፣ በርካታ ጠቀሜታ ያለው ቢሆንም በዛው ልክ ደግሞ ያው ሽብር የሚስፋፋበት እዚህ ሄት ስፒች የሚባለው ነገር አንዱም በሌላው ላይ የማነሳሳት ሀሰተኛ ንትኖች የማሰራጨት ሁኔታዎች ስላሉ ይሄ ጉዳይ በተወሰነ አካባቢዎችም ትርምስም እየፈጠረ ስለሆነ ግጭትም እየፈጠረ ስለሆነ ይህም መስተካከል አለበት ማለት በዛ ደረጃ ማህበራዊ ሚዲያው እንዴት የበለጠ እንጠቀምበት በሚል ደረጃ የሚሰራ ይሆናል ማለት ነው። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚዩኒኬሽን ትምህርት ቤት መምህር አቶ ዳግማ ፎርቅ አሁን ባለው ነባራዊ ሁኔታ ያልተጣራና ያልተዛባ የሰዎችን አስተያየት ለማግኘት የማህበራዊ መገናኛ ብዙኃን ብቸኛው አማራጭ ነው ይላሉ። ተጠቃሚው ገደብ ሳይጣልበት አስተያየት የሚያቀርብበት መድረክ በመሆኑም ለመቆጣጠር እየተደረገ ነው የሚባለው ጥረት ትልቅ ተጽዕኖ ይፈጥራል ባይ ናቸው። የመንግስት ሰዎች ብቻ ሳይሆኑ አንዳንድ ሰዎችም ማህበራዊ ሚዲያው አደጋ ማድረስ የሚያስችል አቅም አለው፣ ስለዚህ ቁጥጥር የሚደረግበት ይገባል ብለው ያምናሉ። ግን በእኔ አረዳድ እና በእኔ አመለካከት ራሱ የማህበራዊ ሚዲያውን የመጥፎነት አደጋ የመጥፎነት ፖቴንሻል የምታጠፋው ክፍት አርገኸው ለዲቤት በመተው ነው። ሰዎች እዛው አስተያየቶቻቸውን ሲቀያየሩ እዛው የምትገለው ነገር ነው። ስለዚህ ለእኔ ቁጥጥር ሊደረግበት ከታሰበም ትልቅ አደጋ ነው ብዬ አምናለው።